ዶክተር ድግሱ ነገሰ ቆየ፣ በሜልበርን ዩኒቨርሲቲ የህዝብና ሉላዊ ጤና ተመራማሪ ዶክተር ያለም ዘውድ አሰፋ ገላው በቴሌቶን ህፃናት ኢንስቲትዩት የወባን ጤና ተመራማሪ። በቅድሚያ ዶክተር ድግሱ፣ አንዱ በምርምሮ ዘርፍ ከተካተቱት ውስጥ የስኳር በሽታ በተለይ ኢትዮጵያን አስመልክቶ ለመንስኤዎቹ ምንድናቸው? የህሙማኑስ ብዛት በፆታና በእድሜ ዘርፍ እንደምን ይገለጣሉ በአገር ኢትዮጵያ ውስጥ? በመጀመሪያ እድሉን ስለሰጠን በጣም እናመሰግናለን። ወደ ዋናው ጉዳይ ከመግባታችን በፊት አይደንግ የስኳር በሽታ ምንድን ነው የሚለውን በአጭሩ መመልከት ተገቢ ይመስለኛል። እንግዲህ በአጭሩ ለመግለጽ ያህል የስኳር በሽታ ማለት ምንድን ነው? በደማችን ውስጥ ከመጠን ያለፈ የስኳር መጠን ወይም የግሉኮዝ መጠን ሲኖር የሚፈጠር የህመም አይነት ነው እና በዋነኝነት በሁለት ልንከፍላቸው እንችላለን። በሁለት የስኳር አይነቶች አሉ እና የመጀመሪያው የስኳር አይነት ምንለው ታይፕ ዋን ዳያቤቲስ የምንለው ነው። ይህ አይነት አንድ የስኳር በሽታ የሚባለው በአብዛኛው ህፃናቶች ላይ የሚከሰት ነው። በህፃናትና ወጣቶች ላይ የሚታይ ሲሆን የሚከሰትበት ትልቁ ምክንያት ምንድነው? ይሄ ቆሽት ብለን የምንጠራ ወይም ፓንክሪያስ የተሰኘው የሰውነታችን ክፍል የሚያመርተው የኢንሱሊን የተባለ ንጥረ ነገር አለ ወይም ሆርሞን እና እሱ መጠኑ በጣም አነስተኛ ሲሆን ወይም ደግሞ ጨርሶ መመረት ሳይችል ሲቀር በሰውነታችን ውስጥ የሚከሰት የበሽታ አይነት ነው ታይፕ ዋን ዳቤቴስ የምንለው። ሁለተኛው ታይፕ ቱ ዳቤቴስ የምንለው ወይም ይሄ አይነት ሁለት የስኳር በሽታ ብለን የምንጠራው በአብዛኛው እንግዲህ በጎልማሶች ላይ የሚታይ በሽታ ነው። እድሜያቸው ብዙ ጊዜ አርባ አመትና ከዚያ በላይ በሆኑ ሰዎች ላይ የሚታይ በሽታ ሲሆን እንደ ምክንያት የሚጠቀስበት ምክንያት ምንድነው? የተመነጨው የኢንሱሊን ሆርሞን ትክክለኛ ስራ ላይ በአግባቡ ሳይውል ሲቀር የሚመጣ የህመም አይነት ነው እና በዛሬው ውይይታችንም ብዙ የምናተኩርበት ይሄ ሁለተኛውን አይነት ነው የሚሆነው ምክንያቱም ብዙ ጊዜ ይሄ ከአኗኗር ዘይቤ ጋር በተለይ የአካል ብቃት እንቅስቃሴ ካለማድረግ ልክ ያለፈ የውፍረት ጋር የተያያዘ ስለሚሆን ማለት ነው እና ወደ ህሙማን ብዛት ስንመጣ እንግዲህ በዓለም ላይ ምንድነው እንደ ሌሎቹ ተላላፊ ያልሆኑ በሽታዎች ሁሉ የስኳር ህመም ከጊዜ ወደ ጊዜ ቁጥሩ እየጨመረ የመጣ በሽታ ነው። ጥናቶች የሚያሰሉትም ይሄን ነው። የዓለም አቀፉ የስኳር ህመም ፌዴሬሽን የሚባለው በየሁለት አመቱ ሪፖርት ያደርጋል እና በ2019 እንደ አውሮፓውያን አቆጣጠር ማለት ነው ከአራት መቶ ስልሳ ሚሊዮን በላይ ሰዎች በስኳር ህመም ይኖራሉ ተብሎ ነው የሚገመተው እና ብዙዎቹ ደግሞ የሚኖሩት በተለይ ወደ ሰባ ዘጠኝ ፐርሰንት የሚሆኑት ዝቅተኛ እና መካከለኛ ገቢ ባላቸው ሀገሮች መሆኑን ነው የሚያሳየው። ወደ ኢትዮጵያ ስንመጣ ደግሞ እንግዲህ የዓለም አቀፉ የስኳር ፌዴሬሽን በኢትዮጵያ ውስጥ ከአንድ ነጥብ ሰባት ሚሊዮን በላይ የሚሆኑ ሰዎች እድሜያቸው ከሀያ ዓመት እስከ ሰባ ዘጠኝ ዓመት ያሉ ሰዎች ከበሽታው ጋር ይኖራሉ ብሎ ነው በጥናቱ ሪፖርት ያደረገው። ይህም ማለት እንግዲህ በአፍሪካ በስኳር ህሙማን ብዛት ኢትዮጵያ ከደቡብ አፍሪካ፣ ከናይጄሪያ እና ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ በመቀጠል በአፍሪካ ደረጃ በአራተኛ ላይ ያስቀምጠታል ማለት ነው። እዚህ ላይ ትንሽ መጨመር የምፈልገው ምንድነው፣ የፆታ ስብጥሩን ስንመለከት የወንዶች ቁጥር ከሴቶቹ ቁጥር ይበልጣል ብዙ ጊዜ እና ወንዶቹ በተለየ ከፍ ያለ የመጣቃት እድል አላቸው ከሴቶቹ አንጻር። በ2015 ዓ ም አንድ የተደረገ ጥራት ነበር በኢትዮጵያ በኋላም ይህን ጥራት እናየዋለን እና ሶስት ነጥብ አምስት ፐርሰንት የሚሆኑት ወንዶችና ወደ ሶስት ፐርሰንት የሚሆኑት ሴቶች እድሜያቸው ከአስራ አምስት ዓመት እስከ ስልሳ ዘጠኝ ዓመት የሆኑ ስኳር ህመም ተጠቂዎች እንደሆኑ ነው የሚያመለክተው። ከጾታ አኳያ በተለይ ወንዶች ከሴቶች በበለጠ ለስኳር በሽታ ተጋላጭ የሆኑት ከምን አኳያ ነው? ይህን ያለም ደሆን በደም የሚገልጸው ይመስለኛል። ስኳር በሽታ ምንድነው ምክንያቱ ብለን ስናስብ እንግዲህ መንስኤዎቹ እንደምንሄደው ዋና ዋና መንስኤ የሚባሉት እንግዲህ አራቱ ናቸው፣ በተለይ ወይም አምስቱ። ይሄ ከአካል ብቃት እንቅስቃሴ አንጻር፣ ከአልኮል የመጠጥ አንጻር፣ ሲጋራ ማጨፍ፣ እንዲሁም አትክልትና ፍራፍሬ አብስቶ አለመመገብ እነዚህም ፋክተር እንትኖቹ መንስኤዎቹን ነው የምናየው እና የአለም ዘውድ በደምብ በኋላ ያብራራው ይችላል። ግን እነዚህ በተለይ አንሄልዚ ብሄቪር የምንላቸው ወንዶቹ ጋር ከፍ ስለሚሉ ሊሆን ይችላል። እንግዲህ አንዱ እንደ ምክንያት የሚጠቀሰው ዶክተር ዓለም ዘውድ፣ ኢትዮጵያ ውስጥ ከጾታ አኳያ ዶክተር ግሱ እንዳነሱት በተለይ በወንዶች ላይ አመዝኖ እንደሚታይ ነው። ለዚህ ዋነኛ አስባቡ ምንድን ነው? በመንስኤነት ደረጃ ወንዶች ከሴቶች የበለጠ ተጋላጭ ሊሆኑ የቻሉት ለስኳርመም። በድጋሚ አመሰግናለሁ ካሳ ወደ ጾታዊ ስርጭቱ ከመሄዳችን በፊት ተላላፊ ላልሆኑ በሽታዎች መንስኤ ተብለው በእኛ ጥናት ውስጥ ለማካተት የተነሳንበት ምክንያት የበሽታውን ስርጭት ወይም በእንግሊዝኛው ኢፒዲሞሎጂካል ትራንዚሽን የምንለው ነገር በማደግ ላይ ላሉና ከሳህራ በታች ላሉ የአፍሪካ ሀገሮች ተላላፊ በሽታ ከምንላቸው የጤና ጠንቆች በተጨማሪ ተላላፊ ያልሆኑ በሽታዎች የጤና ችግር እየሆኑ መጥተዋል። ለምሳሌ ከአሁን በፊት ያሉትን ጥናቶች በምናይበት ጊዜ ተላላፊ የሆኑ በሽታዎች ከአስራ አምስት ዓመት በላይ ለሆኑ፣ ለምሳሌ እንደ ቲበርክሎሲስ ኤች አይ ቪ እና ወባ፣ ከአምስት ዓመት በታች ለሆኑ ህፃናት ደግሞ የመተንፈሻ አካላት ችግር፣ ተቅማጥ እና ወባ እንደ ገዳይ እና ወይም ደግሞ ለመታመም ምክንያት ናቸው ተብሎ ጥናቶች ያሳያሉ፣ የዓለም ጤና ድርጅትን ጨምሮ እንግዲህ እነዚህ ምክንያቶች በቀላሉ ልንከላከላቸው የምንችላቸው ሲሆኑ የመምጫ መንገዳቸው ብለን የምናያቸው ደግሞ በብዛት ከድህነታችን ንጹህ የሆነ ውሃ ባለመጠጣታችን በተጨማሪ ነው። እንግዲህ ይህ እያለ የተላላፊ በሽታዎችን መቋቋም የተቸገረ የጤና ስርዓት እያለን ተላላፊ ያልሆኑ በሽታዎች ቅድም ወንድሜ ድግሱ እንዳነሳው የአናኗር ዘይቤያችንን ምክንያት በማድረግ ከሳህራ በታች ላሉ አፍሪካ ሀገሮች ኢትዮጵያን ጨምሮ የጤና ችግር እየሆነ መጥቷል። ተላላፊ ላልሆኑ በሽታዎች ከመሄዳችን በፊት ተላላፊ ያልሆኑ በሽታዎች ተላላፊ እንደሆኑ በሽታዎች ውስጥ በገዳይነት ወይም ለጤና ተቋማትን በማጨናነቅ ወይም ደግሞ የበሽተኛው ቁጥር በመጨመር ደረጃ በዝርዝር ብናያቸው የስኳር በሽታ፣ ደም ግፊትና የልብ ህመም ናቸው። እንግዲህ እነዚህ በሽታዎች በአኗኗር ዘዴያችን ማለትም ሲጋራ በማጨስ፣ ከመጠን በላይ የሆነ ጨው በመጠቀም ወይም ሶዲየም ኢንቴክ፣ ከመጠን በላይ የሆነ የአልኮሆል መጠጥ፣ በቂ ያልሆነ የአካል ብቃት እንቅስቃሴ እና እንዲሁም ከመጠን በላይ ውፍረት በሀገራችን ደግሞ ስናየው በኢትዮጵያ የጫት አጠቃቀም ተላላፊ ላልሆኑ በሽታዎች በሀገራችን ውስጥ ተላላፊ እንደሆኑ በሽታዎች ውስጥ የጤና ችግር እንዲሆን አድርጎታል። እንግዲህ ይህን በግምት ውስጥ በማስገባት የእኛ ጥናት ያተኮረው ጤናማ ያልሆኑ የአኗኗር ዘዴዎች ተላላፊ ላልሆኑ የጤና በሽታዎች አስተዋጽኦ ያደረገው ምንድን ነው ስንል፣ ቅድም ድግሱ እንዳነሳው ብዙ ችግሮቹ ጤናማ የአኗኗር ዘዴዎችን በምናይበት ጊዜ፣ ለምሳሌ አንደኛው እንደ የአኗኗር ዘዴን መለኪያ ብለን የምንጠቀማቸው የአካል ብቃት እንቅስቃሴ አለማድረግ ነው። በቂ የሆነ የአካል እንቅስቃሴ አለማድረግ፣ ከመጠን በላይ አልኮል መጠጣት፣ ዝቅተኛ የሆነ የአትክልትና ፍራፍሬ አመጋገብ እንዲሁም ደግሞ ሲጋራ እና ከመጠን ያለፈ ውፍረት ናቸው። ስለዚህ እነዚህ የዘረዘርናቸው አምስቱ ኢንዲኬተር የምንላቸው ሞር ወደ ፆታ ስናየው በወንዶች በእድሜ ደግሞ ስናየው ከአስራ አምስት እስከ አርባ አራት አመት ላሉ ሰዎች እንደ ምክንያትነት ይጠቀሳል። ዶክተር የዓለም ዘውድ አንዱት የምርምር መስኮያ ነውና ኢትዮጵያ ውስጥ በአሁኑ ወቅት የወባ በሽታ ተስፋፊነቱ ምን ያህል ነው? የወባ በሽታንስ ለማጥፋት የተደረጉ ጥረቶች ምን ያህል ስኬታማ ናቸው? ክትባቶች እንደምናውቀው አሁን እንደ ኮቪድ-19 ወረርሽኝ በአጭር ጊዜ ውስጥ ፍቱን የሆነ ክትባቶች ለመስራት ተችሏል። የወባ በሽታን በቁጥጥር ስር ሙሉ በሙሉ ማዋል ሲቻልም ለማጥፋት ይቻላል። አሁን በምን ሁኔታ ላይ ይገኛል? አመሰግናለሁ ካሳሁን። የወባ በሽታ በከፍተኛ ደረጃ እየተሰራጨባቸው ያሉ ሀገራት በዓለም ደረጃ ሰማኒያ ሰባት ናቸው። ከሰማኒያ ሰባት ሀገራት ውስጥ አንዷ ኢትዮጵያ ናት። እንግዲህ የወባ ስርጭትና ቁጥጥርን በኢትዮጵያ በምናይበት ጊዜ የዓለም ጤና ድርጅት በ2019 ባወጣው ሪፖርት ወደ አንድ ሚሊዮን የሚጠጉ ሰዎች በወባ ተይዘዋል። ከነዚህ ውስጥ ደግሞ ወደ 283 የሚሆኑ በዓመት በወባ ምክንያት ለህልፈተ ህይወት ተዳርገዋል። ኢትዮጵያ አጠቃላይ በዓለም የወባ መከላከልና ቁጥጥር በ2030 በወባ ምክንያት የሚሞቱና አዲስ የወባ በሽታን ለመቀነስ እቅድ አውጥተው እየተንቀሳቀሱ ነው ያሉ። በዛ ውስጥ ወደ ቅዱ አችብ ለማድረግ እየተንቀሳቀሱ ካሉ ሀገሩ የአፍሪካ ሀገሮች ውስጥ አንዷ ናት። ለዚህም ደግሞ እንደ ምክንያት የሚጠቀሰው ኮሚኒቲ ዲቨሎፕመንት አርሚ የሚባለው ካለው የጤና ስርዓት ጋር በመቀናጀት የወባ መከላከያ ዘዴዎች ከሚባሉት ውስጥ የአጎበር አጠቃቀም፣ ኢንቫይሮንመንታል ማኔጅመንት እንደ ዲዲቲ ወይም አይ አር ኤስ ነው የሚባለው በቀጥተኛ ቋንቋው ላልተረጉመው ይችላለሁ። እነዚህን ሁለት የመከላከያ ዘዴዎች የአጎበር አጠቃቀምና የዲዲቲን ርጭት በተግባር በተለይ ከፍተኛ ወባ ያለባቸው ኤሪያዎች የሚባሉት የከፍታ ወይም አልቲቲዩድ የሚባለው ከሁለት መቶ በላይ ያሉ እነ ጋምቤላ ብንወስድ፣ ወደ ቤኒሻንጉል ጉምዝ፣ ወደ ኖርዝ ደግሞ ወደ አማራ ክልል ስንሄድ፣ ወደ መተማ አካባቢ ስለዚህ እንዲሁም በአፋር እነዚህ እነዚህ ኤሪያዎችን በማከለ መንገድ የመከላከሉ ዘዴዎችን ዲቲ ወይም ደግሞ አጎበር በመጠቀም ኢትዮጵያ በሁለት ሺህ ሰላሳ ወባ የጤና ችግር እንዳይሆን ወይም ማላሪያ ኢሊሚኔሽን ከሚባሉ ሀገሮች ውስጥ ተርታ ለመመደብ እንግዲህ እንቅስቃሴዋ በጎ ወይም ደግሞ ፖዘቲቭ የሚባል ነው። ስለዚህ ኢትዮጵያ በሁለት ሺህ ሰላሳ የታቀደውን የወባ የጤና ችግር እንዳይሆን አችል የማራግ ፕሮግረሷ ፖዘቲቭ ነው ብዬ አስባለሁ። ወደ ክትባቱ ስመጣ ተጀምሯል፣ ግን ፕራክቲካሊ እስካሁን ድረስ ክትባቱ ተሰጦ ኢቫልዌት አልተደረገም። ያው እንደምታውቀው አንድ ክትባት ከተሰጠ በኋላ ኤፌክቲቭ ነው አይደለም የሚለው ነገር ኢቫሉዌት መደረግ አለበት። እስከማውቀው ድረስ ሙከራ ላይ ነው ያለ፣ በሀገራችን ግን ገና አልተጀመረም። ዶክተር ድግሱ በቅርቡ ያካሄዳችሁት ጥናት አንዱ የቀረበው በዚያ አውስትራሊያ የኢትዮጵያውያን ተመራማሪዎች አውታረ መረብ አብረኑ ባዘጋጀው ሁለተኛ ዓመት ኮንፈረንስ ላይ ነው። በዚህ ዘርፍ ላይ ጥናቱን ለማካሄድ ትኩረት ለማድረግ ግድ የተሰኛችሁበት ዋነኛ ምክንያት ምንድን ነው? ግኝቶች ውስ የሚያመላክቱት ምን ነበር? የመረጃ ምንጫችሁስ እንዴት ነው? በተለይ ኢትዮጵያ ላይ ስላተኮረ እዚህ የሆናችሁ የመረጃ ምንጮችን ከማሰባሰብ አኳያ። መልካም ካሳ ሰራውና ትንሽ መንደርደሪያ ሀሳብ ልስጥህና ከዛ ያለም ዘውድ የሱን ሳይን ጥናት ውጤቶችን ይነገረንና ከዛ መልሻ ደግሞ ወደ እኔ ይመጣለሁ። በመስከረም ወር እንግዲህ አንተ እንደጠቀስከው አብረን ኮንፈረንስ አድርገን ነበር። የሳይንቲፊክ ኮንፈረንስ ጥናት ካቀረቡ ሰዎች መካከል እንግዲህ አንዱ ከክል ዘውድ ነው ያበረ፣ ሁለተኛ ደግሞ እኔ አቅርበናልና አብረን ውስጥ የኤንስሪ ቲም የምንለው ወይንም ተላላፊ ያልሆኑ በሽታዎችን የሚያጠና አንድ ቲም አለን። እዛ ውስጥ እንግዲህ ሁለቱን የዓለም ዘውድ እና ያስተባበርናቸው ናቸው ማለት ነው። እኔ ያስተባበርኩት ጥናት የነበረው እንደ ዋና አላማ አድርገን ያጠናንበት ትልቁም የነበረው ምንድን ነው? በአጭሩ ለመግለጽ ያህል ቅድም ለመጥቀስ እንደሞከርኩት የስኳር በሽታ በኢትዮጵያ በአገር አቀፍ ደረጃ ምን ይመስላል፣ ስርጭቱን በተመለከተ ማለት ነው፣ በክልሎች ምን ይመስላል፣ በክልል ያለውን ስርጭት እንዲሁም ደግሞ አካባቢያዊ በሆነ ደረጃ ወርደን አርተጋ አያይዘን መረጃ ማቅረብ የጥናቱ አላማ። ይሄ ማለት ምንድን ነው የትኛው አካባቢ በስኳር በሽታ እየበለጠ የተጠቃ እንደሆነ እና ይህንንም ካወቅን ደግሞ በተለይ መንግስታዊ እና መንግስታዊ ያልሆኑ ድርጅቶች በሽታውን ለመከላከል በሚያደርጉበት ስራ የትኛውን አካባቢ ትኩረት ማድረግ እንዳለባቸው መረጃ ለማቅረብ አስበን ነው ጥናት እያደረግን ነው። ያለም ዘው ትቀጥላለህ። ሁለተኛው ጥናት የሚያተኩረው ወይም አላማው በእንግሊዝኛው አለህልጂ ላይፍ ስታይል ወይም ደግሞ ጤናማ ያልሆነ የአኗኗር ዘይቤ በማህበራዊ ዲሞግራፊ እና ኢኮኖሚ ያለው ግንኙነት ምን ይመስላል በተሳታፊዎች ስናየው የሚለውን ነው። እንግዲህ ይሄ በአጠቃላይ በተናጠል፣ ቅድም ለመጥቀስ እንደሞከርኩት አምስቱ አነልጅ ላይፍ ስታይል ብለን የጠቀስ ናቸው። በእያንዳንዳቸው ወይንም ደግሞ በቅንጅት አንዱ ከአንዱ ጋር ምን ይመስላል። ይህ በፆታ፣ በእድሜ፣ በትምህርት ዝግጅት፣ ማሪታል ስታተስ እና ደሞዝ፣ ዓመታዊ ገቢ ያላቸውን ቅንጅት ለማየት ነው የሞከር ነው። እንግዲህ ይህን ጥናት ለማካሄድ እንደ መረጃ ምንጭ የተጠቀምነው እንደ ኢሮፓያን አቆጣጠር በ2015 የዓለም ጤና ድርጅት ከኢትዮጵያ ጤና ኢንስቲትዩት ጋር ወይም ኢፔቻይ ብለን የምንጠራው ያካሄዱት እስቴፕ ሰርቬይ የሚባል ተላላፊ ያልሆኑ በሽታዎች ላይ ብቻ ያተኮረ ጥናት አለ። እሱን ጥናት ነው የተጠቀም ነው። እንግዲህ እዚህ ጥናት ላይ የኢትዮጵያ ጤና አጠባበቅ ኢንስቲትዩት ያሉ ሰዎችም የጥናቱ አባል ናቸው። ይህ ጥናት እንግዲህ አገር አቀፍ ነው። በወቅቱ ባሉ ዘጠኝ ክልሎች እና ሁለት ከተማ አስተዳደር አዲስ አበባ እና ድሬዳዋን ጨምሮ ነው የተካሄደ። እነማን ናቸው የጥናቱ ተሳታፊ ብለን ስናይ እድሜያቸው ከአስራ አምስት እስከ ስልሳ ዘጠኝ የሆኑ ወደ አስር ሺህ የሚጠጉ ተሳታፊዎች ናቸው። የእነዚህ ተሳታፊዎች አመራረጥ ወይም ጥናቱ ይሄ ሳምፕል በምንለው መንገድ ጥናቱ እንደሚያሳየው ብዙዎቹ ከገጠራማ ቦታ የመጡ ናቸው የተካተቱ ናቸው። ሰባ ሁለት ፐርሰንት ሶስት አራተኛ የምንለው እድሜያቸው ብዙዎቹ ወደ ሰባ ስድስት ፐርሰንት አካባቢ ከአስራ አምስት እስከ አርባ አራት ናቸው። በጾታ ስርጭት ስናየ ደግሞ ሀምሳ ዘጠኝ የሚሆኑት ፐርሰንቶች አብላጫው ሴቶች ናቸው። በክልል ደረጃ የጥናቱን ተሳታፊዎች በምናይበት ጊዜ እንደምታውቀው ካሳሁን፣ እያንዳንዱ ክልል የህዝብ ብዛቱን ባማከለ መንገድ ነው እንግዲህ ጥናቱ ሪፕሬዘንታቲቭ ነው ወይ የሚለውን ለማወቅ ከፍተኛ ወይም ሀያ ሶስት ፐርሰንት ከኦሮሚያ በዝቅተኛ ደግሞ አንድ ነጥብ ስድስት ፐርሰንት ከድሬዳዋ ነው የተሳተፉት ወደኛ ጥናት ስገባ በእኛ ጥናት ውስጥ ቅድም ለመጥቀስ እንደሞከርኳቸው በአምስቱ የጤናማ ያልሆነ የአኗኗር ዘዴ መለኪያ ብለን በያዝናቸው ወይም አነልዲ ላይፍ ስታይል ኢንዲኬተር የመጀመሪያው በቂ ያልሆነ አካላዊ እንቅስቃሴ ነው። በቂ ያልሆነ አካላዊ እንቅስቃሴ በጾታ ስርጭት በምናይበት ጊዜ ብዙዎቹ ሴቶች ጋር በገጠራማ ቦታ እና እድሜያቸው ከአስራ አምስት እስከ አርባ አራት ባሉ በክልል ደረጃ በከፍተኛ ብለን ስናይ ኦሮሚያ፣ ደቡብ እና አማራ ላይ በቂ ያልሆነ አካላዊ እንቅስቃሴ ያለባቸው ተሳታፊዎች ያሳያል። እንግዲህ በቂ ያልሆነ አካላዊ እንቅስቃሴ በእኛ ጥናት ጠቅላላ ስልሳ ፐርሰንት ነው ከተሳታፊዎች ውስጥ። ሁለተኛው ከመጠን በላይ አልኮሆል መጠጣት ወይም አነህልዚ ወይም ኤክሰስ አልኮሆል ኢንቴክ የምንለው ነው። በጥናቱ አስራ አምስት ነጥብ ሶስት ፐርሰንት አካባቢ ነው። እንደምታውቀው ካሳሁን በገጠራችን አካባቢ አልኮሆል መጠጥ እንደ ጠላ ወይም ሌላ ጠጅ ነገሮቹ በብዛት ይወሰዳሉ። ስለዚህ በገጠራማ ክፍሉ ብዙ ይታያል። በጾታ ደረጃ በወንዶች እንዲሁም በእድሜ ደረጃ ከሰላሳ እስከ አርባ አራት ባሉት አሁንም በክልል ስናየው አማራ ክልል በትግራይና ኦሮሚያ ላይ ከመጠን በላይ የአልኮል መጠጣት እንደ ችግርነት ታይቷል። ሶስተኛ ዝቅተኛ የሆነ የአትክልትና ፍራፍሬ አመጋገብ ነው። እንግዲህ ካሳሁን እነዚህ መለኪያዎች ብዙዎቹ አለም አቀፋዊ ጥናት ስለሆኑ የአትክልትና ፍራፍሬ አመጋገብ በኛ ሀገር በስታንዳርዱ መሰረት ብዙም አይደለም። ስለዚህ ሁሉም በሚባል ሁኔታ ወደ ዘጠና ስምንት ፐርሰንት ይሄ ችግር በዚህ ጥናት ውስጥ ታይቷል። በከፍተኛ ደረጃ በሴቶችና በክልል ደረጃ ስናየው ሐረሪ አፋርና አማራ ላይ ይታያል። በአራተኛ እንደ ኢንዲኬተር ወይም እንደ መለኪያ ያልነው ሲጋራ ማጨስ ነው። እንግዲህ በጥናቱ ወቅት ስናጨሳለን ብለው የተናገሩ አምስት ነጥብ አራት ፐርሰንት አሉ። በወንዶች በከፍተኛነት ይታያል። በእድሜ ደረጃ ደግሞ ከሰላሳ እስከ ሰላሳ አራት ባሉት በክልል ስናየው ኦሮሚያ፣ ጋምቤላ እና ሶማሊ። አምስተኛው ከመጠን ያለፈ ውፍረት ወይም ኦበሲቲ የምንለው ነው። ይሄ ደግሞ በከተማ እንዲሁም በሴቶች እድሜያቸው ከሰላሳ እስከ ሀምሳ ዘጠኝ በሆኑ እና በክልል ደረጃ ስናየው ደግሞ በሶማሊ በአዲስ አበባ እና ኦሮሚያ እንዲሁም በትምህርት ዝግጅት መደበኛ ትምህርት ባልተከታተሉ ጥናቱ ተሳታፊዎች ይታያል። እንግዲህ ይሄ በተናጠል ነው። የሁለተኛው ዓላማ ደግሞ ከአንድ በላይ የሆነ ጤናማ ያልሆነ የአኗኗር ዘዴ ባላቸው ቁጥር ተላላፊ ባልሆኑ በሽታዎች የመጠቃት እድላቸው ይጨምራል፣ አንዳንድ ጥናቶች እንደሚያሳዩት። ስለዚህ በቁጥር ደረጃ የእኛ ጥናት የሚያሳየው ብዙዎቹ ሁለትና ከዛ በላይ ያለ አንድ ያለው ሰላሳ ሁለት ፐርሰንት ነው። ሁለት ያለው ሀምሳ አምስት ፐርሰንት ሶስት አስራ ሁለት ፐርሰንት አራት ያለው በቁጥር ስልሳ ዘጠኝ ወይም ዜሮ ነጥብ ስምንት ፐርሰንት ነው። ይሄን ስናይ ጤናማ ላልሆኑ የአኗኗር ዘዴ ሰማኒያ አምስት ሰማኒያ ስድስት ፐርሰንቱ የጥናቱ ተሳታፊዎች ተጠቂ ናቸው ብሎ የሚል ጥናት ያሳያል። የኛ በቁጥር ደረጃ ስናየው አማካኙ ሶስት አላቸው። በፆታ ደረጃ ወንዶች ላይ ያመዝናል። በእድሜ ደረጃ ደግሞ ከአርባ አራት በላይ ወዳሉት በአመታዊ ገቢ ስናያቸው ደግሞ አመታዊ ገቢያቸው በጥናቱ እንደሚያሳየው ከፍተኛ እንደሚባል በተሰበሰበው ዳታ ውስጥ ያለው በአመት ሀያ ሶስት ሺ እና ከዛ በላይ የሚያገኙት ነው። እና ጥናቱም እንደሚያሳየው እነዚህ ሰዎች ጤናማ ላልሆነ የአኗኗር ዘዴ የተጋለጡ ናቸው ይላል። በጋብቻ ሁኔታ በአንድም ይሁን በሌላ መንገድ ግንኙነት ላይ የነበሩ ሰዎች እንዲሁም የትምህርት ደረጃቸው ዝቅተኛ የሆኑ ፣ ስለዚህ እነዚህ የዘረዘርኳቸው ጤናማ ያልሆነ የአኗኗር ዘዴ በጥናት ውስጥ የታየባቸው ናቸው። ዶክተር ድግሱ ነገሰ ቆየ በሜልበርን ዩኒቨርሲቲ የህዝብና ሉላዊ ጤና ተመራማሪ፣ ዶክተር የዓለም ዘውድ አሰፋ ገላው በቴሌቶን ህጻናት ኢንስቲትዩት የወባን ጤና ተመራማሪ፣ ስለ ቃለ ምልልሱ እናመሰግናለን። እናመሰግናለን። እናመሰግናለን።